ይህ የአሜሪካ ድምፅ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ መጋቢት አራት 2016 ዓ ም ስርጭታችን ጀመረ። የአፍሪካ ሕብረት የፕሪቶሪያን የሰላም ስምምነት ለሚከታተለው ቡድን እውቅና ስለመስጠቱ፣ ትግራይ ውስጥ የምግብ እጥረት ሕፃናትን ለጉዳት ስለመዳረጉ፣ የጋዛ ሐኪሞች ተማጽኖንና ሌሎች ቀጠናዊና ዓለም አቀፍ አንድምታ ያላቸውን ጉዳዮች በምሽቱ አካትናል። እንደምንላችኋል እንደምናምሽታችኋል። ሳስተናግዳችሁ የማመሻው ሀብታም ስዩም ነኝ። በቅንብሩ አብሮኝ የሚቆየው ኤልያስ አስማሬ ነው። ዋና አዘጋጃችን ደግሞ ጽዮን ግርማ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን። እንግዲ ወልድ ይጠብቃችኋል። በድጋሚ እንደምናመሻችሁ። የኢትዮጵያ መንግስት ጋዜጠኛ ሙሄዲን መሐመድን በአስቸኳይ እንዲፈታ ሲፒጄ ጠየቀ፣ በሱዳን 230 ሺህ ህጻናት በረሃብ ሊሞቱ ይችላሉ መባሉ፣ እንዲሁም ሩሲያ የኒውክሌር ኃይሏን ለመጠቀም ዝግጁ ናት ሲሉ ፑቲን አስጠነቀቁ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ከአንድ ወር በፊት ሶማሌ ክልል ውስጥ የተያሰረውና በሶማሌኛ ቋንቋ የሚተላለፈው ካልሳን ቲቪ የቀድሞ ዘጋቢ ሙሄዲን መሐመድ ያለ ቅድመ ሁኔታ በአስቸኳይ እንዲለቀቅ ሲፒጄ ጠየቀ። ጋዜጠኞችን በዘፈቀደ ማሰር መቆም እንደሚገባውም የጋዜጠኞች የደህንነት ተሟጋች ድርጅቱ አሳስቧል። ቆንጂት ታዬ አጭር ዘገባ አላት። መቀመጫውን ለንደን ላደረገው ካልሳን ቲቪ ለተሰኘው የሶማልኛ ቋንቋ ሚዲያ ሲሰራ የነበረው ሙሄዲን ሞሐመድ በፌስቡክ ገጹ ላይ አስፍሯል በተባለው የተሳሳተ ጽሁፍ ምክንያት ጅግጅጋ ከሚገኘው መኖሪያ ቤቱ ከአንድ ወር በፊት ተወስዶ መታሰሩን የሶማሌ ክልል ጋዜጠኞች ማህበርን ጠቅሶ ሲፒጄ ትናንት ማክሰኞ የካቲት 3 2016 ዓ ም ባወጣው መግለጫ አስታውቋል። የሙሄዲንን መታሰር አዲስ ስታንዳርድ ከተባለው ሚዲያ ገጽ ላይ ማግኘቱን የጠቀሰው የጋዜጠኞች ደህንነት ተሟጋቹ ሲፒጄ በጋዜጠኛው ላይ የቀረበውን የክስ ዶሴም እንደተመለከተ አስታውቋል። የክልሉ የጋዜጠኞች ማህበር ሊቀመንበር አብዱረዛቅ ሐሰን ነግረውኛል ያለውን መረጃ በመግለጫው ያካተተው ሲፒጄ በሙሄዲን ላይ የሐሰት ዜናና የጥላቻ ንግግር በማሰራጨት ወንጀል ክስ እንደቀረበበት አስታውቋል። የካቲት 25 ቀን በቀረበበት በዚህ ክስ ጥፋተኛ ከተባለ እስከ አምስት ዓመት የሚደርስ እስራት ሊቀጣ እንደሚችል ድርጅቱ አመልክቷል። የጋዜጠኛው ብቸኛ ወንጀል በፌስቡክ ገጹ ላይ የፖለቲካ ልሂቃንን መተቸቱ እንደሆነ የጠቆሙት የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ የሶማሌ ክልል ባለስልጣናት ጋዜጠኞችን በመክሰስ የህዝብ ሀብት ማባከን የለባቸውም ብለዋል። የኢትዮጵያ መንግስትም በመንግስት ላይ ትችት የሚያቀርቡ ጋዜጠኞችን ማሰር ማቆም እንዳለበት ሙቶኪ አክለው አሳስበዋል። ሲፒጄ ከክልሉ መንግስት ኮሚኒኬሽንስ ጉዳዮች ቢሮ እንደ ዜጋ ህገ መንግስታዊና ሰብዓዊ መብት ያላቸው አቶ ሞሄዲን በመታሰራቸው በጥልቅ እናዝናለን ነገር ግን እንደ ዜጋ በሚሰሩት ስራ መጠየቅ አይችሉም ማለት አይደለም፣ የሚል ምላሽ ማግኘቱን በመግለጫው ጠቅሷል። የሶማሌ ክልል ፖሊስ ምክትል ኮሚሽነር አሊ አብዲጃባር አስተያየታቸውን እንዲሰጡ ላቀረበላቸው ጥያቄ ለጊዜው ምላሽ አልሰጡም ብሏል ሲፒጄ ሲፒጄ እንደ አውሮፓውያን የዘመን አቆጣጠር ታህሳስ 1 203 ዓ ም ባወጣው በኋለኛው በእስር ላይ ያሉ ጋዜጠኞች ሪፖርቱ ስምንት ጋዜጠኞች የታሰሩባት ኢትዮጵያ በታሰሩ ጋዜጠኞች ብዛት ከሰሃራ በታች ካሉት የአፍሪካ ሀገሮች ሁለተኛ ደረጃ ላይ እንዳለች አስታውቋል። በአማራ ክልል የታወጀውን የአስቸኳይ ጊዜ ተከትሎ አራት ጋዜጠኞች ክስ ሳይመሰረትባቸውና ያለ ፍርድ ሂደት መታሰራቸውን የሲፒጄ ዘገባ አመልክቷል። አስቸኳይ እርዳታ ካልተደረገ በጦርነት በደቀቀችው ሱዳን 230 ሺህ የሚሆኑ ሕፃናትና አራሶች በረሃብ ሊሞቱ ይችላሉ ሲል የተመድ የሕፃናት አደን ድርጅት አስታውቋል። አስራ አንድ ወራት ባስቆጠረውና በሁለት ተቀናቃኝ ጀኔራሎች መካከል በሚካሄደው ጦርነት ሳቢያ በሺህ የሚቆጠሩ ሰዎች ህይወታቸውን ሲያጡ ስምንት ሚሊዮን የሚሆኑት ደግሞ ተፈናቅለዋል። የቦምብ ድብደባው እንዲሁም የእርሻ ማሳዎችና ፋብሪካዎች ውድመት ሱዳንን በዓለም ካሉ አስከፊ የምግብ ቀውስ ውስጥ ካሉ አገራት ተርታ እንድትመደብ አድርገዋል ሲሉ በሱዳን የህጻናት አድን ድርጅቱ ዲሬክተር አሪፍ ኑር ተናግረዋል። 230 ሺህ የሚሆኑ ህጻናትና ነፍሰ ጡር ሴቶች እንዲሁም አራሶች በመጪዎቹ ወራት ህይወታቸውን ሊያጡ ይችላሉ ሲል የእንግሊዙ የህጻናት አድን ድርጅት ባወጣው መግለጫ አስጠንቅቋል። በሱዳን ከ29 ሚሊዮን በላይ ህጻናት ለአስከፊ የተመጣጠነ ምግብ እጥረት መጋለጣቸውንና 729 ሺህ የሚሆኑና ዕድሜያቸው ከአምስት ዓመት በታች የሆኑ ህጻናት ደግሞ ለአደገኛ የተመጣጠነ ምግብ እጥረት መዳረጋቸውን በጎ አድራጊ ድርጅቱ ጨምሮ አስታውቋል። በሱዳን የሚካሄደው ጦርነት በዓለም ትልቁን የረሃብ ቀውስ ሊቀሰቅስ ይችላል ሲል የተመድ የዓለም የምግብ ፕሮግራም በቅርቡ አስጠንቅቋል። በደቡብ አፍሪካ በሚገኝ ገዳም ውስጥ ሦስት ግብፃውያን የኮፕቲክ መነኩሴዎች መገደላቸውን በግብፅ የኮፕቲክ ኦርቶዶክስ ቤተ ክርስቲያን ትናንት አስታውቋል። የደቡብ አፍሪካ ፖሊስ በበኩሉ በግድያው የተጠረጠረን አንድ የ35 ዓመት ግለሰብ ዛሬ መያዙን አስታውቋል። ግለሰቡ ነገ ሐሙስ ፍርድ ቤት እንደሚቀርብም ታውቋል። በገዳማችን ውስጥ ሦስት መነኩሴዎች የወንጀል ጥቃት ተፈጽሞባቸዋል ሲሉ የቤተ ክርስቲያኑ ቃል አቀባይ በማኅበራዊ ሚዲያ አስታውቀዋል። ቃል አቀባዩ ዝርዝር መረጃ አልሰጡም። የግብፅ የውጭ ጉዳይ ሚኒስቴር ጉዳዩን ፕሪቶሪያ ከሚገኘው ኤምባሲው ጋር በመሆን በቅርብ እየተከታተለው መሆኑን አስታውቋል። በፕሪቶሪያ አቅራቢያ በምትገኘው ኩሊናን በተሰኘች ከተማ ባለ የኮፕቲክ ገዳም ሶስት ቄሶች የመገደላቸውን ጉዳይ ባለስልጣናት በመመርመር ላይ መሆናቸውን የደቡብ አፍሪካ ፖሊስ ቃል አቀባይ አስታውቋል። ሟቾቹ በስለት ተወግተው መገኘታቸውንና አንድ ከጥቃቱ ያመለጡ መነኩሴ ደግሞ በብረት ዱላ መመታታቸውን እንዳስታወቁ ቃል አቀባዩ ጨምረው ገልጸዋል። የጥቃቱ ምክንያት እስካሁን አለመታወቁንና ጥቃት አድራሾቹ ዋጋ ያላቸውን ንብረቶች ይዘው እንዳልሄዱ ቃል አቀባዩ ማስታወቃቸውን የሮይተርስ ዘገባ አመልክቷል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የሄይቲ ጠቅላይ ሚኒስትር አሪየል ሄንሪ ስልጣናቸውን እንደሚለቁ ማስታወቃቸውን ተከትሎ ሰባት አባላት ያሉት የሽግግር ምክር ቤት እንዲቋቋም በአሜሪካ የተጣለውን ቀነገደብ ለማሟላት የአገሪቱ ባለስልጣናት በመሯሯጥ ላይ ናቸው። በአሜሪካና በቀጠናው የካረቢያን ማህበረሰብ ካሪኮም የተፈጠረውን ጫና ተከትሎ ጠቅላይ ሚኒስትሩ ስልጣናቸውን እንደሚለቁ ሰኞ ማስታውቀው ነበር። የሄይቲ መዲና ፖርቶ ፕሪንስ በአብዛኛው በተቀናቃኝ የወረበሎች ቡድን ቁጥጥር ስር ስትሆን፣ ግጭቱ በማየሉ ባለፈው እሁድ አስቸኳይ ጊዜ ታውጀዋል። በሺህ የሚቆጠሩ ነዋሪዎች መዲናይቱን ለቀው ወጥተዋል። የካሪቢያን ማህበረሰብ ካሪኮም ጀማይካ ላይ ሰኞ እለት ባደረገው ስብሰባ ሰባት አባላት ያሉት የሽግግር ምክር ቤት እንዲቋቋም ሀሳብ አቅርበው ነበር። የሄይቲ መሪዎችም የተባለውን ምክር ቤት እንዲያቋቁሙ የ24 ሰዓታት ጊዜ ተሰጥቷቸው እንደነበር የዜና ወኪሎች ዘግበዋል። ስድስቱ የምክር ቤት አባላት የተለያዩ የሄይቲ የፖለቲካ ቅንጅቶችን የሚወክሉ ሲሆን ሰባተኛው አባል ደግሞ የግል ዘርፉን ይወክላሉ ተብሏል። በተጨማሪም ድምፅ የመስጠት መብት የማይኖራቸው ሁለት የሲቪል ማህበረሰብ ተወካዮች የምክር ቤቱ አባላት እንደሚሆኑም ተጠቁመዋል። ምክር ቤቱ አዲስ ጠቅላይ ሚኒስትር የሚመርጥ ሲሆን ቀጣዩን ፕሬዚደንታዊ ምርጫም እንዲካሄድ ያደርጋል ተብሏል። በኬንያ ፖሊስ የሚመራና ከተለያዩ ሀገራት የተውጣጣ ጸጥታ አስከባሪ ኃይል ለመላክ ታቅዶ የነበረ ቢሆንም ጊዜያዊ መንግስት እስከሚቋቋም ኃይሏን እንደማትልክ ኬንያ ትናንት ማክሰኞ አስታውቃለች። የአገራቸው ሉዓላዊነትና ነጻነት አደጋ ላይ የሚወርቅ ከሆነ ሩሲያ የኒውክሌር ኃይሏን ለመጠቀም ዝግጁ ናት ሲሉ ፕሬዚደንት ቭላዲሚር ፑቲን አስጠንቅቀዋል። አርብ የሚደረገው የሩሲያ ፕሬዝደንታዊ ምርጫ አሸናፊ መሆናቸው ጥርጥር እንደሌለው እና ለተጨማሪ ስድስት ዓመታት የስልጣን ዘመን እንደሚቆዩ የሚነገርላቸው ፑቲን ምዕራቡን ዓለም በግልጽ ሲያስጠነቅቁ የመጀመሪያ ጊዜ አይደለም። ፑቲን ማስጠንቀቂያውን የሰጡት በሩሲያ ቴሌቪዥን ረቡዕ በተለቀቀ ቃለ ምልልስ ላይ በዩክሬን የሚካሄደው ጦርነት የኒውክሌር መሳሪያ ለመጠቀም ዝግጁ ሆነው እንደው ለቀረበላቸው ጥያቄ በሰጡት መልስ ነው። እስካሁን የኒውክሌር መሳሪያ መጠቀምን አስፈላጊ ሆኖ እንዳላገኙት የተናገሩት ፑቲን የሀገራቸው ሉዓላዊነትና ነጻነት አደጋ ላይ የሚወድቅ ከሆነ ግን ሩሲያ የኒኩሌር ኃይሏን ለመጠቀም ዝግጁ ናት ሲሉ አስጠንቅቀዋል። በዩክሬን ጦርነት ያላቸውን የበላይነት ለመጠበቅ ሁሉንም አማራጮች እንደሚጠቀሙ ለምዕራቡ ዓለም ማስጠንቀቂያ ያስተላልፉበት ንግግር ነውም ተብሏል። በመጨረሻም ቲክቶክ ከቻይናው እናት ኩባንያ ባይት ዳንስ ቁጥጥር ካልተላቀቀ ወይም በአሜሪካ በኩል ጥቅም ላይ የዋለው መተግበሪያ ለሌላ ወገን ካልተሸጠ በዩናይትድ ስቴትስ ጥቅም ላይ እንዳይውል የሚከለክል ሕግ በተወካዮች ምክር ቤት ዛሬ ረቡዕ ጸድቋል። በሁለቱ ፓርቲዎች በጋራ የወጣው ሕግ የቲክቶክ ኩባንያ በአሜሪካ ጥቅም ላይ ለመዋል የውጭ ተቀናቃኝ ተብሎ ከተገለጸው እናት ኩባንያ ባይት ዳንስ እንዲላቀቅ የስድስት ጊዜ የስድስት ወራት ጊዜ ሰጥቶታል። ቲክቶክ ማድረግ ያለበት ከቻይና ኮሚኒስት ፓርቲ ቁጥጥር ራሱን ማላቀቅ ነው። ያን የማያደርግ ከሆነ ግን በአሜሪካ የመተግበሪያ ገበያ ላይ አይቀርብም ሲሉ ህግ አውጪዎቹ ባወጡት መግለጫ ላይ አስታውቀዋል። ቲክቶክ የሰበሰበውን መረጃ ለቻይና መንግስት ሊያስተላልፍ ይችላል የሚል ስጋት የአሜሪካ ህግ አውጪዎችን ሲያስጨንቅ ከርሟል። ህጉ በመቀጠል በዲሞክራቶች ቁጥጥር ስር ወዳለው የህግ መወሰኛ ምክር ቤት ወይም ሴኔት የሚላክ ሲሆን በዛም ጠንከር ያለ ሙግት ሊገጥመው እንደሚችል ተነግሯል። አንዳንድ የህግ መወሰኛ ምክር ቤቱ የዲሞክራቲክ ፓርቲው አባላት አንድን መተግበሪያ ኢላማ ያደረገ ህግ የማውጣቱን ህጋዊነት በተመለከተ ጥርጣሬ አላቸው ተብሏል። በዚሁ የምሽቱን ዜና እናጠቃላለን። ለቀሪው ዝግጅቶች ወደ ሀብታሙ መልሳቸዋሉ። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት። ዛሬ ምሽት በምስልና ድምፅ ቅንብሩ ሴሴ አሸናፊና ግርማ ደገፋም አሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከተለመዱት የራዲዮና የቴሌቪዥን ሞገዶቻችን በተጨማሪ በዌብሳይታችን አምሃሪክ ቪኦ ኒውስ ዳት ካም በፌስቡክ ደግሞ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትሹ ብትኖሩ ሌላ አማራጭ አለን። 202205 0942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። የአፍሪካ ህብረት የፕሪቶሪያውን የሰላም ስምምነት አፈጻጸም እንዲከታተል ያቋቋመው ተቆጣጣሪ ቡድን በእስካሁኑ የትግበራ ሂደት ለፈጸማቸው ተግባራት ዛሬ እውቅና ሰጥቷል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ አምርም ቡድኑ በሰላም ስምምነቱ ትግበራ ላይ ቁልፍ ሚና ተጫውተዋል ብለዋል። በአዲስ አበባ ከተማ በተካሄደው የሰላም ስምምነቱ አፈጻጸም ግምገማ ላይ የኢትዮጵያ መንግስትና የትግራይ ክልል ጊዜያዊ አስተዳደር ባለስልጣናት ለስምምነቱ የተሟላ ትግበራ ቁርጠኛ መሆናቸውን ገልጸዋል። በጥቂት ወራት ውስጥም ዳግም ለመገናኘት መወሰናቸው ታውቋል። የአውሮፓ ህብረትና የቡድን ሰባት አባል ሀገራት ኤምባሲዎችም ዛሬ ባወጡት የጋራ መግለጫ ሁለቱም ወገኖች ለስምምነቱ ቀጣይ አተገባበር ቁርጠኝነት ያሳይተዋል ያሉትን ቀና አቋም በአወንታ እንደሚቀበሉ አስታውቀዋል። ሙልጌታ ጽባይ የዚህን ጉዳይ ዝርዝር ይነግረናል። የአፍሪካ ህብረት በፌዴራሉ መንግስትና በህወሓት መካከል ጥቅምት 23 ቀን 2015 ዓ ም በፕሪቶሪያ የተፈረመውን ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም እንዲከታተል ያቋቋመው ተቆጣጣሪ ቡድን እስካሁን የትግበራ ምዕራፍ የነበረው ሚና አድንቆ ለቀሪ ክትትል ትግበራውም እውቅና ሰጥቶታል ህብረቱ ዛሬ ረቡዕ ባወጣው መግለጫ በታኅሳስ ወር 2015 ዓ ም በመቐለ ከተማ የተቋቋመውና 21 ወታደራዊና ሲቪል ባለሙያዎች በአባልነት የያዘው ተቆጣጣሪ ኮሚቴ በቀጥ ቀጣይ የስራ ጊዜው በስምምነቱ መሰረት ታጣቂዎች ትጥቅ ፈትተው ወደ ማህበረሰቡ እንዲቀላቀሉ፣ የኢኮኖሚያዊና ማህበራዊ አገልግሎቶች መጀመር፣ የሰብአዊ እርዳታ አቅርቦት እና የሲቪል ሰዎች ደህንነት እንዲረጋገጥ ክትትል የሚያደርግ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ መሐመድ የተቆጣጣሪ ኮሚቴው አባላት አፍሪካዊ አንድነት በሚያሳይ መልኩ ፈጽሟቸዋል ላሏቸው ስራዎች አድናቆታቸው ገልጸዋል። በቀጣይም የአፍሪካ ህብረት ስምምነቱ በተሟላ ይዘት እንዲተገበርና በኢትዮጵያውያን የሚመራ ዘላቂ ሰላም የሚያሰፍን ሂደት እንዲጠናከር እንደሚያበረታታም አመልክተዋል። የአፍሪካ ህብረት ዋና አደራዳሪ የቀድሞ የናይጄሪያ ፕሬዚደንት ኦሊሴግን ኦብሳንጆ የሜዳሊያ ሽልማት ያገኙ የሰላም ስምምነቱ ትግበራ ተቆጣጣሪዎችን የተሰጣችሁ ሽልማት ለአፍሪካና ለህዝቧ እስካሁን ላበረከታችሁት አስተዋጽኦና በቀጣይ ለምትፈጽሙት ነው ብለዋል። ኢትዮጵያ የቀድሞ ታጣቂዎችን ለመበተንና ወደ ህብረተሰቡ ለመቀላቀል የሚያግዛት አንድ ሚሊዮን ዶላር የአፍሪካ ህብረት የሰላም ፈንድ ድጋፍ ማግኘቷ የጠቀሱት ደግሞ የህብረቱ የፖለቲካ ጉዳዮችና የሰላምና የጸጥታ ኮሚሽነር አምባሳደር ባንኮሌ አድዌ ናቸው። የሰላም ፈንዱ የመጀመሪያ ተቀባይ ሀገር እንደሆነችም ተናግረዋል። ከትናንት በስቲያ ሰኞ በተጀመረው የሰላም ስምምነት የአፈጻጽም ግምገማ ላይ የተገኙት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመር በኬንያዊ ጄኔራል ራዲና የሚመራው የህብረቱ ተቆጣጣሪ ኮሚቴ በስምምነቱ ትግበራ ቁልፍ ሚና እንደተጫወተ ገልጸው አመስግነዋል። የኢትዮጵያ መንግስትና የትግራይ ክልል ባለስልጣናት ዘላቂ ሰላም በማምጣት ዙሪያ በቁርጠኝነት እንዲሰሩ አሳስበዋል። በተለይ ታጣቂዎቹን የመበተንና ወደ ህብረተሰቡ የመቀላቀል ተፈናቃዮች ወደ ቀያቸው የመመለስ በሽግግር ፍትህ ተጠያቂነትን የማረጋገጥ ስራዎች ትኩረት ሊሰጣቸው እንደሚገባ በአጽንኦት አንስተዋል። የአፍሪካ ህብረት ባወጣው መግለጫም የኢትዮጵያ መንግስትና የህወሀት ተወካዮች ስምምነቱ በምልዓት ለመተግበር ዝግጁነታቸው ማረጋገጣቸውን አስታውቋል። በትግራይ ክልል ሰላምና ጸጥታን ለማጠናከር እንደሚሰሩ ሁለቱም አካላት መናገራቸውን ጠቅሶ በቅርብ ወራት የስምምነቱን አፈጻጸም የሚገመግም ተመሳሳይ ውይይት እንደሚካሄድም ህብረቱ አስታውቋል። በአዲስ አበባ ተቀማጭ የሆኑ የቡድን ሰባት ሀገራትና የአውሮፓ ህብረት ልዑካን በጋራ ባወጡት መግለጫ በበኩላቸው የሰላም ስምምነቱ ትግበራ ለመገምገም ከትናንት በስቲያ ሰኞ የተካሄደውን ውይይት እንደሚደግፉ ገልጸዋል። መግለጫው አክሎ የሰላም ስምምነቱ በመፈረሙ የጥይት ድምፅ ቆሟል፣ ያልተገደበ የሰብአዊ ድጋፍ እንዲገባ ምቹ ሁኔታ ተፈጥሯል፣ በክልሉ መሰረታዊ አገልግሎቶች ዳግም ተጀምረዋል ብለዋል። የክልሉ ጊዜያዊ አስተዳደር መመስረት በበጎ እንደሚታይም እንደሚረጫው ጠቁሟል። ከዚህ በኋላም ምቹ ሁኔታ እንዲፈጠር የቀድሞ ተዋጊዎች ለመበተንና መልሶ ወደ ህብረተሰቡ ለመቀላቀል በጀት መመደብ፣ በጦርነቱ ለተጎዱ አስቸኳይ ድጋፍ ማቅረብ፣ የመልሶ ግንባታ ስራ መስራት፣ ተጎጂዎች ማዕከል ያደረገ የሽግግር ፍትህ መኖርና ተጠያቂነት መኖር እንደሚገባ በመግለጫው ተነስቷል። በተጨማሪም ደህንነቱ የተጠበቀና በፍቃደኝነት የሀገር ውስጥ ተፈናቃዮች ወደ ቀያቸው መመለስ ይገባል ብለዋል። የቡድን ሰባት አባል ሀገራት እና የአውሮፓ ህብረት በመግለጫ ው የአፍሪካ ህብረት ያቋቋመው ስምምነቱ የሚከታተል ተቆጣጣሪ ቡድን እስካሁን አከናውኗል ያሉትን ተግባራትን አድንቋል። በአማራና በኦሮሚያ ክልሎች ያሉት ግጭቶችም በተመሳሳይ ውይይት እንዲፈታ ጥሪ አቅርበዋል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ቀደም ብሎ ሙሉጌታ ያስደምጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በትግራይ ክልል የተካሄደው ጦርነት አብቅቶ አሁንም ሰላም ቢሰፍንም ጦርነቱ ትቶት የሄደው ጠባሳ ከድርቅና እርዳታ አያያዝ ጉድለት ጋር ተዳምሮ በአንድ ወቅት ለምለም የነበረውን ሜዳ አሁን ምድረ በዳ አድርጎታል። በጭንቀት የተዋጡ እናቶችም ልጆቻቸውን በምግብ ጦት ሲዳከሙ እርዳታ በማጣት እየተመለከቱ ይገኛሉ። በትግራይ ክልል ደቡብ ምስራቅ ውስጥ የሚገኘውና 13 ሺህ ሰዎች የሚኖሩበት ፊንረዋ ከተማ ረሃብ ከጸናባቸው አካባቢዎች አንዱ ሲሆን በአካባቢው የሚኖሩ እናቶችና ህጻናት ላይ እየደረሰ ያለውን ከፍተኛ ጉዳት ቃኝቶ አሶሼትድ ፕሬስ ያደረሰንን ዘገባ ስመኝሸ ቆይታ አሰማናለች። የጦርነትና ድርቅ ጨካኝ እውነታዎች ለትንስኦ ህሉፍ ተደባልቀውባታል። ትንስኦ የምትኖረው በኢትዮጵያ ትግራይ ክልል ደረቃማ አካባቢዎች ሲሆን በቅርቡ በወሊድ ምክንያት የሞተች እህቷን አራት ልጆች ብቻዋን ታሳድጋለች በፌዴራል ወታደሮች እና የክልሉ ታጣቂዎች መካከል ለሁለት ዓመት የተካሄደው ጦርነት አንዱን ልጇን ገድሎባታል። ሌሎቹ ራሳቸውን ችለው ቢኖሩም በክልሉ በተከሰተው ድርቅ ሳቢያ ከምታሳድጋቸው የእህቶቿ ልጆች ትንሹ ለምግብ እጥረት በሽታ ተዳርጓል። አክስታቸው እንደመሆኔ በዚህ አስቸጋሪ ሁኔታ አራቱንም ልጆች እያሳደግኩ ነው። እርሻም የለም፣ ረሃብና በሽታም ተስፋፍቷል። የምንተጣጠብበት ውሃም የለንም፣ ምግብም እጥረት አለ። ተስፋ መቁረጥ በረሃ ውስጥ ያገኘነውን ነገር እንድንበላ ያስገድደናል። በርካታ መኖሪያ ቤቶች በህመምና በረሃብ ተጠቅተዋል። ትንስኡ ለተወሰነ ጊዜ በበረሃ ውስጥ ከሚታየው ቢጫና ድንጋያማ መልክአ ምድር የወዳደቁ ፍሬዎችን እየለቀመች ለመመገብ ሞክራለች። አሁን ግን በቅርብ ወደሚገኘው ፊናርዋ ጤና ጣቢያ በመሄድ የአንድ ዓመት ህፃኗን ህይወት ለማትረፍ እየሞከረች ነው። በጤና ማዕከል ውስጥ ብቻዋን አይደለችም። ሌሎች እርዳታ የሚፈልጉ እናቶችም በዚህ ነባር ሀደንት በተሰኘው የገጠር አስተዳደር ወደሚገኘው የጤና ማዕከል መጥተዋል። ከነዚህ አንዷ ከአስር ዓመት ልጇ ጋር ወደ ጤና ማዕከሉ የመጣችው አዳ አሬ ግርማይ በምግብ እጥረት የሚሰቃዩትን የአንድ ዓመት መንታ ልጆቿን አሰፋና መተከልን ለማሳከም እየተፍጨረጨረች ነው። ከጤና ጣቢያው የምናገኘው ተጨማሪ ምግብ ልጆችን አቆይቶልኛል። ብቸኛው የሚያገኙት የተመጣጠነ ምግብ እሱ ነው። በአንድ ወቅት ገበሬዎች ነበርን፣ አሁን ግን ምንም የለንም። ረሃብም ተስፋፍቷል። እነዚህ የአንድ ዓመት ህጻናት ያላቸው ተስፋ ይሄ ብቻ ነው። በፌዴራል መንግስት ደረጃ ከረሃብ ጋር የተያያዘ ሞት መኖሩን የሚገልጽ ሪፖርት ያልተለመደ ቢሆንም ብሔራዊው እንባ ጠባቂ በጥር ወር ባወጣው ሪፖርት ከጥር በፊት በነበሩት ስድስት ወራት ውስጥ አራት መቶ የሚጠጉ ሰዎች በትግራይና በአማራ ክልል በረሃብ መሞታቸውን አስታውቋል። ከነዚህ ውስጥ አብዛኛው ሞት የተመዘገበው ወደ አምስት ነጥብ አምስት ሚሊየን ሕዝብ በሚኖርባት ትግራይ ክልል ነው። ፊናርዋ ጤና ጣቢያ ወዲያው ለመመገብ ምቹ ሆነው የተዘጋጁትን አልሚ ምግቦች በመስጠት ህይወታቸው አደጋ ላይ ያሉትን ህጻናት ነፍሳቸውን እንዲያቆዩ ይጥራል። ይህን አስከፊ ሁኔታ በየዕለቱ የሚጋፈጡት የጤና ጣቢያው ዳይሬክተር አቶ ታደሰ መሃሪ ናቸው። በጦርነቱ ምክንያት ሁመራ ከሚገኘው መኖሪያቸው የተፈናቀሉት አቶ ታደሰ በመቀሌ ጥገኛ ሆነው ከተቀመጡ ከሶስት ዓመት በኋላ በፊናርዋ የጤና ባለሙያ ሆነው ማገልገል የሚችሉበት እድል አገኙ። አሁን በአካባቢው ያለውን አስከፊ ረሃብ እንዲህ ይገልጹታል። ምንም የሚበላ ነገር የለም። ምግብ ለማግኘትና ሕይወታቸውን ለማትረፍ ሲሉ ከዚህ ርቀው ወደ የትኛውም አካባቢ ይሰደዳሉ። አሁን በዚህ አካባቢ በጣም ብዙ ሰዎች ስቃይ ላይ ናቸው። ተርበዋል፣ ለሕልፈትም እየተዳረጉ ነው። ጦርነቱ መቀሌ የሚገኘውንና መሰረታዊ የጤና አገልግሎት ለመስጠት የሚጠራውን አይደር ሆስፒታል ጨምሮ በርካታ የጤና ተቋማትን በማፈራረሱ ተግዳሮቶቹ ብዙ ናቸው። እንደ አውሮፓያን አቆጣጠር በህዳር 2022 የሰላም ስምምነት እስኪፈረም ድረስ በፌዴራል ወታደሮችና ለክልሉ ታማኝ በሆኑ ኃይሎች መካከል ደም አፋሳሽ ጦርነት ተካሂዷል። ግጭቱ ካበቃ ከወራት በኋላ ደግሞ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ ለሰብአዊ እርዳታ የሚገባው እህል በመንግስት ለመዘረፉ መረጃ እንደደረሰው በመግለጽ እርዳታ አቋርጠው ነበር። በአካባቢው በተከሰተው ድርቅ ምክንያትም ህብረተሰቡ በቂ ሰብል ማምረት አልቻለም። በመሰቦ ወረዳ ነዋሪ የሆኑት የሰባ ዓመቱ ገበሬ ኃይሌ ገብረ ክርስቶስ ባልተለመደ ድርቅ የተጠቃውን ደረቅ መሬት ለማረስ ይሞክራሉ። በአንድ ወቅት ከብቶች ይግጡባቸው የነበሩት ለምለም ማሳዎች አሁን ተራቁተው ኦና ሆነዋል። በ 1980 ዎቹ የነበረውን የረሃብ ወቅት አሁንም የሚያስታውሱት አቶ ኃይሌ አማራጭ በማጣት ከእርሻው ወቅት ቀደም ብለው ነው ከመሬታቸው ጋር የሚታገሉት። ገንዘብ ሌለዋ በቃ ላሸጠ ምንም የለንም፣ ምንም ነገር። አንዳንድ ሰዎች ያላቸውን ንብረትና ከብቶቻቸውን ጭምር ሸጠው ህይወታቸውን ለማቆየት እየሞከሩ ነው። ሶስት ጊዜ ዘርተን አንዳችም የሚሰበሰብ እህል ምርት የለንም። የምንበላው ስናጣ ከብቶቻችንን በመሸጥ ነው ህይወታችንን የምናቆየው። በሰብል መጥፋት ምክንያት የትግራይ ባለስልጣናት እንደ አውሮፕላን አቆጣጠር በ1984 እና 85 የተከሰተው እና በሰሜን ኢትዮጵያ በመቶ ሺዎች ያለቁበት አይነት ረሃብ ሊከሰት ይችላል ሲሉ አስጠንቅቀዋል። ወና ቤታቸውን ታቅፈው መቀመጥ ያቃታቸው የነባር ሀደንት ወረዳ ነዋሪዎችም ወደ አስተዳዳሪዎቻቸው በመሄድ ምሬታቸውን ለማሰማት ይሞክራሉ። እነዚህን ቅሬታዎች ላለፉት አምስት ዓመታት ያዳመጡት ሀያል ገብረ ኪዳን ምላሽ በማጣት ሰዎቹን ያለምንም እርዳታ እንደሚመልሷቸው ይናገራሉ። በአንድ ወቅት ይህ ስፍራ በጦርነቱ ለተፈናቀሉትም ጭምር የተስፋ ምንጭ ነበር። ለሁሉም ሰው የሚበቃ ነገር ነበረን። አሁን ራሳችንን እንኳን መመገብ አንችልም። ጦርነቱ ሁሉን ነገር ወስዶታል። የቀረ ነገር የለም። የምግብ እጥረቱን ያባባሰው ነዋሪዎቹ ለችግር ጊዜ ያከማቹትን እህል በጦርነት ወቅት ለትግራይ ታጋዮች ድጋፍ ለማድረግ መለገሳቸው ነው። አንዳንድ ገበሬዎች ደግሞ የፌዴራል መንግስትና አጋሮቻቸው እህሎቻቸውንና ከብቶቻቸውን በግዳጅ እንደወሰዱባቸው ይናገራሉ። በዩናይትድ ስቴትስ ዩኒቨርሲቲ የዓለም አቀፍ ግንኙነት ባለሙያ የሆኑት ኤድጋር ጊትዋ የሰብአዊ እርዳታ ዘረፋን የኢትዮጵያ መንግስት ህወሀትን ለማዳከም እንደ ጦር ስልት ተጠቅሞበታል ይላሉ። መንግስት ምግብን እንደ ጦር መሳሪያ ተጠቅሞበታል። ለትግራይ ክልል የተሰጠውን እርዳታ በማስቀረት በዓለም አቀፍ ሰብአዊ ድንጋጌዎች ላይ የተቀመጠውን ሕግ ተላልፏል። ሰላማዊ ዜጎችን ለአደጋ የሚያጋልጡ የጦር ዘዴዎችን መጠቀም የተከለከለ ነው። በትግራይ ክልል በዝናብ ወቅት ለስልሳ ቀናት ዝናብ ያገኙ የነበሩ አካባቢዎች አሁን በተከሰተው ድርቅ ምክንያት ዝናብ የሚያገኙት ለጥቂት ቀናት ብቻ ነው። ነገር ግን እንደ አቶ ኃይል ያሉ ገበሬዎች አሁንም ተስፋ ሳይቆርጡ ማረሳቸውን ቀጥለዋል። በአሶሴትድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየን ለቀደመው ዘገባ አመሰግናለሁ። አሁን ወደ ምስራቅ ኢትዮጵያ እናቀናለን። በድሬድዋ በበጎ ፍቃደኞች የተዘጋጀ የአደባባይ ኢፍጣር መርሃ ግብር ዛሬ በለገሀር አደባባይ መከናወኑ ተሰምቷል። ይህንን ልዩ ዝግጅት በስፍራው በመገኘት የተከታተለው ባልደረባችን አዲስ ቸኮል ስለ ዝግጅቱ ይዘትና ተያያዥ ጉዳዮች ያሉትን መረጃዎች ሊያጋራን በስልክ መስመራችን ላይ ይገኛል። አዲስ፣ እንዴት አምሽታል? እንደምናምሽ አብታሙ፣ እግዚአብሔር ይመስገን፣ ሰላም ነው። በጣም ጥሩ እኛ በጣም ደህና ነን። ስለ አደባባይ እፍጠሩ አንዳንድ መረጃዎችን አጋራን። ማን ነው ይህንን ዝግጅት ያዘጋጀው? የነበረው ድባብስ ምን ይመስላል? መልካም ሀብታሙ በዛሬው የአደባባይ እፍጠር ከሁለት ሺ እስከ ሶስት ሺ የሚሆኑ ምዕመናን ተሳታፊ ነበሩ። ዝግጅቱን ከቀኑ ዘጠኝ ሰዓት ተኩል፣ አስር ሰዓት ጀምሮ አስፋልቱን በማጠብ ጭምር ከከተማ ሁሉም የከተማ ሰፈሮች የተውጣጡ በጎ ፈቃደኞች ነበሩበት። አስፋልቱን ከማጠብ ጀምሮ መስገጃ ቦታዎች ማንጠፍ፣ ምግቦችን በመደደል፣ ምግቦችን በማዘጋጀት እጅ በእርግጥ በርካታ በጎ ፈቃደኞች የተሳተፉበት ነው። ከሁሉም የከተማ ሰፈሮች፣ ከሁሉም ሃይማኖቶች፣ ክርስቲያን፣ ሙስሊም፣ ከሁሉም የተሳተፉበት ነበረ። ከነዚህ በተጨማሪ ደግሞ የሰላም ሚኒስቴር ያሰማራቸው በጎ ፈቃደኞች አሉ። እነሱም እንደዚሁ በዚህ ዝግጅት ላይ ተሳታፊዎች ነበሩ። እነሱ ናቸው በጋራ ያዘጋጁት ይህን ዝግጅት። በላክልን ምስል ላይም እንደምንመለከተው በርከት ያሉ ሰዎች በዚህ ዝግጅት ላይ እንደተሳተፉ አይቻለው። ከተወሰኑት ጋር ቆይታ አድርገህ ከሆነ የነበራቸው አስተያየት በአጠቃላይ በዝግጅቱ ላይ የነበራቸውን አስተያየት እንዴት ትገልጸዋለህ? ልክ ነው። በርካታ ምዕመናን አነጋግር የነበረ። ብዙዎች በጣም ደስተኞች ናቸው በዝግጅቱ ፕሮግራሞቹ ሰላት አለ መሺዳም አለ ኢፍጣር ፕሮግራምም አለ። በእነኝህ በእነኝህ ነገሮች ብዙዎቹ ደስ ብሏቸው ነው የሄዱት። እንደሚታወቀው ሰዎች ሲጾሙ ብለው ማታ ቤታቸው ቁጭ ብለው እንትን የሚሉበትም የሚያርፉበትም ጾማቸው የሚፈቱበት ነው። ይህን ነገር አደባባይ ፈተህ ወደ ቤት መመለስ በራሱ የሚፈልገው ጉልበት አለ። አደባባይ ስትመጣ የምትከፍለው መስዋዕትነት አለ እና በመምጣታቸው ደስተኞች ናቸው። እንኳን እዚህ መጣን የሚል ነገር ነው ከብዙዎቹ የሰማት የሰማሁት ከንቲባ ከድርጅ ዋርም እንደዚሁ አጭር ምንግግር አድርገው ነበረ። ወጣት በጎ ፈቃደኞችም አመስግኖ አልሳቸውም እና ብዙዎቹ ደስተኞች ናቸው። በአጠቃላይ እንግዲህ ይህ የአደባባይ ላይ ኢፍጠር መርሃ ግብር ከቅርብ ዓመታት ወዲህ እየተዘወተረ የመጣ አዲስ ስነ ስርዓት ነው። ከዚያ ቀደም በነበረው ጊዜ የድሬዳዋ ከተማ ነዋሪዎችና የእስልምና እምነት ተከታዮች ይህንን የረመዳን የጾም ጊዜ በምን ሁኔታ ነበር የሚያሳልፉት? ቆንጆ ጥያቄን ያነሳል ያሳሙ እንደገለጽከው ከቅርብ ዓመታት ወዲህ እየተዘወተረ የመጣ በዓል ነው ይሄ አደባባይ አከባበር ድሬዳዋ ላይ ነው የተጀመረው። ከቅርብ ዓመታት ያለውም የዘንድሮንም እንደዚህ ድሬዳዋ ነው የተጀመረው። ሌሎች ከተሞችም ይከተላሉ ተብሎ ይጠበቃል። ከዚህ በፊት የነበረው በዓል አከባበር ላይ ረመዳን ጾም ሙስሊሞች ብቻቸውን የሚያከብሩት በዓል አይደለም፣ እንደዚህ በአደባባይ ደረጃ የሚከበርም አይደለም። ኢንፋክት ጾሙ ማለት ነው። ነገር ግን በግለሰብ ደረጃ እያንዳንዱ ግለሰብ በየቤቱ እንደሚታወቀው ድሬዳዋ ሞቃታማ አካባቢ ነው። ጾሙ የሚፈጥረው ድካም አለ። በዚህ ምክንያት ከቀኑ ይልቅ ምሽቱ በጣም ደመቅ ያለ ነው የሚሆነው እና ያን ምሽት ሰዎች ከወዳጅ ዘመዶቻቸው ጋር በጋራ ማሳለፍ ነው የሚፈልጉት። ያንን በጋራ የሚያሳልፉበትን ፕሮግራም አቶሮራ ይባላል፣ እዚህ ድሬዳዋ አካባቢ አቶሮራ ይባላል። ለክርስቲያኖች ምግብ ተዘጋጅቶ ሙስሊሞች፣ ለሙስሊሞች ተዘጋጅቶ እያንዳንዱ ሙስሊም ወዳጆቹን ጠርሶ በየሙስሊሙ ቤት በአቶሮራ ፕሮግራም በጋራ እንደዚህ እያሳለፉ ምሽቱን በጋራ የሚያሳልፉት ፕሮግራም ያለው ያ ቶሮራ በጣም የተለመደ በዓል ነው። በየግለሰቡ ቤት በግለሰብ ደረጃ የሚዘጋጅ የጋራ አብሮነት አከባበር ነው የነበረው። አሁን ወደ አደባባይ እየመጣ ነው። በጣም አድማሱም እየሰፋ ያለ ነገር ነው። ሀገር አቀፍ መልክም እየተከተለ ያለ ነገር ነው ይመስለም። ከዚህ በፊት ግን በግለሰብ ደረጃ እስኪ ሁሉንም ሃይማኖት በአካተተ መልኩ በአቶሮራ አከባበር ነበር ነባር ነው ለማለት ፈልቻ አዲስ ቸኮል፣ እጅግ በጣም አመሰግናለሁ። በድሬዳዋ ከተማ በሚገኙ በገው ፈቃደኞች አማካኝነት ስለተዘጋጀው የአደባባይ ኢስጠር እና ተመሳሳይ ተያያዥ ጉዳዮች ስላጋራህን መረጃ በእጅጉ አመስጋኝ ነኝ። መልካም ምሽት ይሁንልህ። እሺ፣ በጣም አመሰግናለሁ። የአሜሪካ ድምፅ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት፣ አድማጮቻችንና ተመልካቾቻችን። ቀጣዩ ዘገባ ደግሞ ወደ መካከለኛው ምስራቅ ይወስድናል። እናቶች ለልጆቻቸው ወተት የላቸውም ሲሉ የጋዛ የሕክምና ዶክተሮች ተናግረዋል። የተባበሩት መንግስታት ድርጅት በጋዛ ቢያንስ ሀያ ህጻናት በረሃብ መሞታቸውን አስታውቋል። የሕክምና ዶክተሮቹም ብዙዎቹ በከባድ አካልና የአእምሮ ስቃይ የተሰቃዩ ናቸው ብለዋል። የቪኦኤ ዘጋቢ ሄዘር መርዶክ ከኢስታንቡል ከኔዳል ሐምዳና ከአምሽዳግ ስፍራዎች የላከችውን ዘገባ ደረጀ ደስታ እንደሚከትለው አቀናብሮታል። የእስራኤል ሐማስ ጦርነት ከጀመረበት ጊዜ አንስቶ በጋዛ ያሉ ልጆች ትምህርት ቤት አልሄዱም። እዚህ ያሉት ወላጆች በአሁኑ ወቅት ከችግራቸው ትንሹ ይህ ነው ይላሉ። ከተባበሩት መንግስታት ድርጅት የተገኘው መረጃ እንደሚያሳየው በጦርነቱ ከ12000 በላይ ሕፃናት አልቀዋል። በቅርብ ሳምንታት ደግሞ 20 ሕፃናት በረሃብ ሞተዋል። ሌሎች 17000 ሰዎች ከወላጆቻቸው ጠፍተዋል ወይም ተለይተዋል። በጋዛ የሚኖሩ ሁሉም ህጻናት ማለት ይቻላል ቤታቸውን ለቀው ለመሰደድ የተገደዱ ሲሆን የተሻለ እንክብካቤ የተደረገላቸው እንኳ በአሰቃቂ ሁኔታ ውስጥ መሆናቸውን ወላጆች ይናገራሉ። በጋዛ የምትኖር ሄክማት አልማስሪ የተባለች እናት ልጇ በሌሊት እየተነሳ ስለናፈቀው አባቱና ስለ ቀድሞው ህይወቱ እንደሚያለቅስ ተናግራለች። ልጄ ያለማቋረጥ በሌሊት ነቅቶ እያለቀሰ ነው። አባቴ ናፈቀኝ ይላል። ወደ ቤታችን ብንመለስ ምኞቴ ነው። እንደ ቀድሞ የምንኖረውን መደበኛ ህይወት መኖር እፈልጋለሁ። በጋዛ ወደ 31 ሺህ የሚጠጉ ሰዎች መሞታቸውን የጋዛ ጤና ጥበቃ ሚኒስቴር አስታውቋል። ጦርነቱ የጀመረው እንደ አውሮፓ አቆጣጠር ህዳር 7 ሲሆን ሐማስ እስራኤልን በማጥቃት 1200 ሰዎችን ሲገድል 240 ሰዎችን አግቶ ወስደዋል። አሁን ወደ ሁለት ሚሊየን ከሚጠጉ የጋዛ ነዋሪዎች አብዛኞቹ ግብፅ ድንበር በምትገኘው ራፋ ውስጥ ባሉ የድንገተኛ መጠለያ ካምፖች ውስጥ ተጨናንቀው ይኖራሉ። የህፃናት ሐኪሞች በዚህ ሆስፒታል ውስጥ የሚያዩት እያንዳንዱ ህፃን ልጅ በሚታወቅ የሥነ ልቦናና የአካል ጉዳት ብሎም የረሃብ መዘዝ እየተሰቃየ ነው ይላሉ። ዶክተር ሰኢድ አብዱራህማን ማሐሙድ ማዕሩፍ በአቡ የሱፍ አልናጃር ሆስፒታል የህፃናት ሐኪም ናቸው። ሁሉም የማደግ ወይም የመቀንጨር ችግር እያጋጠማቸው ነው። ሁሉም ታሟል። እናቶች እንኳን ሕፃናትን ለመመገብ ወተት የላቸውም። እነሱን ለማጥባት የሚወጣኝ ወተት አይኖርም። እንዴት ሳድርጌስ ደግሞ መግዛት እችላለሁ እያሉ ነው። አንዳንድ ልጆች ቦምቦችን፣ አውሮፕላኖችና ከቤተሰባቸው ወይም ከገሮቤቶቻቸው መካከል ማን እንደሞተ በግልጽ መለየት እንደሚችሉ ይናገራሉ። ሌሎች ደግሞ ያለቅጥ እያለቀሱ ሁልጊዜም ከወላጆቻቸው ተጣብቀው ይታያሉ። ብዙዎቹን ያቃዣቸው ጀምሯል። ከቤተሰቦቻቸውና ወላጆቻቸው ጋር ተመልሰው እንደሚገናኙም ተስፋ የሚያደርጉም ደግሞ አሉ። የ12 ዓመቱ ታዳጊ ወጣት አቤድ አልራዛቅ አልማሳሪ ወደ ቤቴ መሄድ ብችል ደስ ባለኝ። ወላጆች የልጆችን ስቃይ ማየት ልብ ይሰብራል ይላሉ። እናት የሆነችው ሄክማት አልማስሪ፣ እዚህ ያሉ ወላጆች ልጆቻቸው ምግብ ሲጠይቁ እንደ ስጋ፣ አሳ ወይም ከዚህ በፊት ይመገቧቸው የነበሩ ጣፋጭ ነገሮችን ሲሹ የሚሰጡት መልስ የላቸውም ትላለች። ወላጆች የልጆቻቸውን ሁሉንም ጥያቄዎች መመለስ አይችሉም። ፍላጎታቸውን ማርካት አይችሉም። ምግብም እንኳን ቢሆን ልጆች እንደለመዱት ስጋ፣ አሳ፣ ወይም ቸኮሌት ወይም ደግሞ ጣፋጮችን ይጠይቃሉ፣ ግን አሁን ልናገኝላቸው አንችልም። እስራኤል ምንም እንኳ ለሐማስ የሚገቡ የጦር መሳሪያዎች እንዳይኖሩ ፍተሻ እንደሚደረግ ብትገልጽም ወደ ጋዛ በሚገባው የረድኤት መጠን ላይ የተቀመጠ ምንም አይነት ገደብ አለመኖሩን ትናገራለች የሚገቡ እርዳታዎችን ለራሱ ተዋጊዎች አስተላልፎ ይጠቀምባቸዋል ስትልም ሐማስን ትከሳለች። አምነስቲ ኢንተርናሽናል ግን እስራኤል ወደ ግዛቲቱ የሚገባን የእርዳታ መጠን በእጅጉ እንዲወሰን ታደርጋለች ሲል ይከሳል። የተባበሩት መንግሥታት ድርጅት እርዳታው በከፍተኛ መጠን የማይገባ ከሆነ ከባድ ረሃብ የማይቀር ነው ብሏል። እርዳታን በአየር ወይም በባህር የማስገባቱ ጥረት ተቀባይነት ያለው ቢሆንም በየብስ እንዲጓጓዝ የሚፈለገውን ከፍተኛ መጠን ያለው እርዳታ ግን ሊተካ እንደማይችል የተባበሩት መንግሥታት ድርጅት አስታውቋል። ደረጀ ደስታን ለቀደመው ዘገባ አመሰግናለሁ እኛ ወዳለንበቱ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እናቀናለን የዩናይትድ ስቴትስ አንዳንድ ግዛቶች በሞት ፍርደኞች ላይ የተላለፈውን ቅጣት ተፈጻሚ ለማድረግ የሚያስችሉ አዲስ መንገዶች በመፈተሽ ላይ ናቸው በአንጻሩ የህዝብ አስተያየት ግምገማዎች የሞት ቅጣት መቅረት አለበት የሚሉ ሰዎች ቁጥር እየጨመረ መምጣቱን ይጠቁማሉ በዓለም አቀፍ ደረጃም ዩናይትድ ስቴትስ የሞት ቅጣትን ቀሪ እንድታደርግ የሚቀርበው ጥሪ እየጨመረ መጥቷል። የአሜሪካ ድምፅዋ ቬሮኒካ ባልደራስ ኤግሎሲያስ የሞት ቅጣትን የሚደግፉና የሚቃወሙ ወገኖችን ክርክርን ቃይታ ተከታዩን ዘገባ አጠናቅራለች። ቆንጅታ። አላባማ ባለፈው ጥር ወር በሞት ቅጣት ፍርደኛ ላይ ለመጀመሪያ ጊዜ ቅጣቱን በናይትሮጂን ጋዝ መፈጸሟን ተከትሎ በሀገሪቱ ዙሪያ በየግዛቱ የሞት ቅጣት መፈጸሚያ መንገዶች ዙሪያ ንግግር እየተደረገ ነው። በመርፌ የሚሰጡት የሚገድሉ መድኃኒቶች በብዛት ስለማይገኙ ክፍለ ግዛቶች አማራጭ መንገዶችን እየፈተሹ መሆናቸው ተነግሯል። ሮቢን ማር የሞት ቅጣት ጉዳዮች የመረጃ ማዕከል የተባለ ተቋም አባል ናቸው። እንዲህ ሲሉ ያስረዳሉ። የሞት ቅጣት የተፈረደባቸው ሰዎች ቅጣቱ እንደ ድሮ በጥይት እንዲፈጸም የሚጠይቁ አሉ። በኤሌክትሪክ ንዝረት እንዲገደሉ የሚፈልጉም አሉ። ካለ ምክንያት ሰውን ማሰቃየት ግን አይገባም። ከክፍለ ግዛቶች የሚጠበቀውም እሱ ነው። በቅርቡም በአይዳሆ ክፍለ ግዛት ብዛት ያላቸው ሰዎች በተከታታይ በገደለ በአንድ የሞት ቅጣት ፍርደኛ ላይ ቅጣቱን በመርፌ በሚሰጥ መድኃኒት ለመፈጸም ለአንድ ሰዓት ያህል ተሞክሮ አለሳካ ብሏል። ይህንኑ ተከትሎ ታዲያ የአውሮፓ ህብረት ዩናይትድ ስቴትስም እንደተቀሩት የዓለም ሀገሮች የሞት ቅጣትን እንድታስቀር ተማጽኖ እያሰማ ነው። እንደ አውሮፓውያን የዘመን አቆጣጠር በ2022 የሞት ቅጣትን ስራ ላይ የሚያውሉ ሀገሮች 55 ብቻ ነበሩ። ፒተር ስታኖ የአውሮፓ ህብረት የውጭና የመከላከያ ፖሊሲ ቃል አቀባይ ናቸው። የሞት ቅጣት የወንጀል ድርጊቶችን ሊያስቆም አይችልም። በአንጻሩ እንዲያውም ፍትሐዊ ያልሆኑ ድርጊቶችን የመፈጸም አደጋ ሊፈጠር ይችላል። አንድ ያ ከሆነ በኋላ ተመልሶ ለማስተካከል አይቻልም። የሆነ ሆኖ በዩናይትድ ስቴትስም ሁኔታው እየተቀየረ ለመሆኑ ፍንጮች አሉ። ከሀምሳዊ የአሜሪካ ግዛቶች ውስጥ 27ቱ በፍትህ ስርዓታቸው የሞት ቅጣት አሁንም ይፈቀዳል። ቢሆንም ለምሳሌ ባለፈው 2023 ዓ ም የሞት ቅጣት የፈጸሙ ክፍለ ግዛቶች አምስት ብቻ ነበሩ። በመላ ሀገሪቱ የሞት ቅጣት የተፈጸመባቸው በአመቱ 24 ሰዎች ብቻ ናቸው። ጋለፕ ባጠናቀረው የሕዝብ አስተያየት መሰረት የግድያ ወንጀል በመፈጸም የተፈረደባቸው ሰዎች የሞት ቅጣት ውሳኔ እንዲሰጣቸው የሚደግፉ ዲሞክራቶች ቁጥር ባለፉት አመታት መደዳውን እየቀነሰ ሄዷል። ባለፈው አመት የሞት ቅጣት ውሳኔ እንደግፋለን ያሉት ዲሞክራቶች ቁጥር 32 ከመቶ ብቻ የነበረ ሲሆን፣ ሪፐብሊካኖች ደግሞ 81 ከመቶ ነበሩ። የአምርስት ኮሌጅ የህግ ፕሮፌሰር ኦስተን ስርዓት የሚከተለውን አስተያየት ሰጥተውበታል። በአገር አቀፍ ደረጃ አነጋጋሪ እንዲሆን ያደረገው ፍትሐዊነት፣ እኩልነት ባልተለየው መንገድ የሚፈጸም ቅጣት ነው ወይ የሚለው ነው። የኒውዮርኩ የህግ ፕሮፌሰር ሮበርት ቤከር በበኩላቸው የሞት ቅጣት የጭካኔ አድራጎት ነው። ሁለተኛ ደግሞ ወንጀል ያልፈጸመ ሰውም በሞት ቅጣት የመገደል አደጋ ሊኖር ይችላል በሚል ስጋት ከነጭራሹ እንዲወገድ የሚፈልጉ ሰዎች መኖራቸውን ያውቃሉ። ነገር ግን በመላ ሀገሪቱ ግዛቶች በሙሉ የሞት ቅጣትን ያስቀራሉ የሚል እምነት የላቸውም። መቼም ሰው ቅጣት የሚጣልበት ለፈጸመው አድራጎት አጸፋውን ማግኘት ስላለበት ነው። ምክንያቱም አንዳንድ ሰዎች የፈጸሙት ወንጀል እጅግ አረመኔያዊ ከመሆኑና በሚዘገንን መንገድ ስላደረጉት በሞት መቀጣት ይገባቸዋል። ፕሬዚደንት ባይደን ባለፈው በሃያ ሃያው ፕሬዝደንታዊ ምርጫ ዘመቻቸው በእሳቸው አስተዳደር የሞት ቅጣት እንደሚከለከል ቃል ገብተው ነበር። ተንታኞች ግን ያ ሙሉ በሙሉ ተግባራዊ እንዳልሆነ ነው የሚናገሩት። የፍትህ ሚኒስቴር እንደ አውሮፓውያን የዘመን አቆጣጠር በ2021 በፌዴራል መንግስት ደረጃ የሞት ቅጣት በጊዜያዊነት እንዲከለከል ትዕዛዝ ሰጥቶ ነበር። ከዚያ በኋላ ግን በፔንሲልቬኒያ ፒትስበርግ ከተማ፣ እንዲሁም ኒውዮርክ ባፈሎ ከተማ ውስጥ የጅምላ ግድያዎች በፈጸሙ ሰዎች ላይ አቃቢያነ ሕግ የሞት ቅጣት ውሳኔ እንዲጠይቁ ፈቅዷል። ለሁለተኛ ጊዜ ለመመረጥ እየተወዳደሩ ያሉት የቀድሞ ፕሬዚደንት ዶናልድ ትራምፕ ደግሞ አሳያዥ መድኃኒቶችን የሚሸጡ በሞት መቀጣት አለባቸው ሲሉ ተሰምተዋል። ለማንኛውም ግን በዩናይትድ ስቴትስ የምርጫ ታሪክ የሞት ቅጣት ውሳኔ በመራጮች ዘንድ ወሳኝ ቦታ ያለው ጉዳይ ሆኖ አያውቅም። ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቸና በ57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ከአሜሪካ ድምፅ የመጀመሪያው ምዕራፍ ዝግጅቶቻችን አጋምሰናል። ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የመጀመሪያው ዘገባችን ለኢትዮጵያን ሴቶች የነጻነትና የእኩልነት ታሪክ ትኩረት እንዲሰጥ ስለመጠየቁ ይነግረናል። ኢትዮጵያውያን ሴቶች ለነጻነትና ለእኩልነት ያደረጓቸው የትግል ታሪኮች በቂ ትኩረት አልሰጣቸውም ሲሉ የታሪክ ተመራማሪዎች ተናግረዋል። ኢትዮጵያን ሴቶች ካለባቸው ማህበራዊ ኃላፊነት ባሻገር በአገሪቱ የታሪክ ሂደቶች ውስጥ ከፖለቲካው ትግል ተሳትፎ እስከ አመራር ሰጭነት ሚና እንደነበራቸው የሚናገሩት የታሪኩ ምሁራኑ ለራሳቸው መብቶች መከበር መሆኑ ለማህበረሰብ ለውጥ ያበረከቱት ሚና በታሪክ ንግግሮች ላይ ጎልቶ አይታይም ይላሉ። አስማማዋየ ነው። በዚህ ጉዳይ ዙሪያ ያጠናቅረው ዘገባ በመቀጠል ይሰማል። ኢትዮጵያ ውስጥ በነበሩና በሚደረጉ የነጻነትና የእኩልነት ትግል ታሪኮች ውስጥ ሴቶች የነበራቸው ድርሻ በጉልህ አልተጠቀሰም። ሴቶች ከቤተሰባዊና ማህበራዊ ኃላፊነቶቻቸው በተጨማሪ ኢትዮጵያ ባለፈችባቸው የታሪክ ሂደቶች ውስጥ ከአመራር ሰጭነት እስከ ፖለቲካዊ ትግል ድረስ የነበራቸው ተሳትፎም በበቂ እንዳልተዘከረ የታሪክ ምሁራን ይናገራሉ። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የማህበረሰብ ታሪክ አጥኚ ዶክተር ነጻነት ገብረ ሚካኤል ሴቶች በተማሪዎች ንቅናቄ ውስጥ ከነበራቸው ተሳትፎ ይነሳሉ። ከተማሪነት ወደ ፖለቲካ እንቅስቃሴ ውስጥ ጎልቶ የገቡበት የሴቶች ጥያቄ በወቅቱ በነበረ ሪዮት ምን ማለት ነው? ለኢትዮጵያ ምን ማለት ነው? ለኢትዮጵያ ሴቶች ምን አይነት ነጻነት ነው የምንመኘው? እንዴት ነው የሚተነተነው? የሚለው የወቅቱን ግሪዮት አለም ተከትለው መጽሐፍትን ጽፈዋል። ዲሞንስትሬሽን ወጥተዋል፣ ወይንም ሰላማዊ ሰልፍ አድርገዋል። የነበሩትን የፖለቲካ እንቅስቃሴ ውስጥ ተሳትፎ አድርገዋል። በሂደት ነው እዚህ ውስጥ የሚገቡት። ጥናቱ በተለያየ መንገድ እየወጣ ስለሆነ እሱ ለሱቶ እና ያንን ፕሬዘንሳቸውን በጣም የነበራቸውን አብረው ከወንድሞቻቸው ጋር የታገሉበትን ነገር ብዙዎቹ በህይወት እስከ መክፈል እስከመታሰር ጠፍተውም እስካሁን ያልተገኙ ብዙ አሉ። በዚህ ዛሬ ባነሳ ነው የኢትዮጵያን ሴቶች የነጻነትና እኩልነት ትግል ታሪክ ጉዳይ ሀሳባቸውን ያካፈሉን ሌላው ምሁር የባህልና ታሪክ ተመራማሪው ረዳት ፕሮፌሰር አህመድ ዘካሪያ ናቸው። ሴቶች ከነጻነትና እኩልነት ትግል እስከ አመራርነት የነበራቸው ሚና ብዙ ዘመናትን ወደ ኋላ ተጉዘው ከኢትዮጵያ ታሪክ አንጻር ይቀኙታል። አሁ ታሪኩ እንደሚነገረው ከሆነ የሰብ ድርሻ ጥበብ ፍለጋ የነበረው ሁኔታ በኢትዮጵያ አውድ መረዳት እንችላለን። እነ ጉዲትንም ስናነሳ አመራራቸው ከፍተኛ ሆኖ አንድ ትልቅ ሀገር መገዳደር ችሎ ስልጣን ለመጨበጥ የመሞከሩበት ሁኔታ እናያለን። በመካከለኛውን ዘመን እነ ሂሌኒ ትልቅ ድርሻ እንደነበራቸው ታሪክ ይመዘግባል። በዛው ሁኔታ እነ ድል ወንበራም ሰፊ ጦር አመራር ሂደቶች ያሳዩበትን ሁኔታ እናያለን። ቀርብ ባለውም እቼ ጌጣዊቱን ማንሳት ይቻላል። በጦር ሜዳም ቢሆን ፊት ለፊት ብዙ የታዋጊነት ድርሻ ባይኖራቸውም የቀለቡንም ሆነ ሕክምናውን ከሴቶች ውጭ ማሰብ ይቸግራል። በአድዋው ጦርነት፣ በዘመናዊ በዘመናዊም ሂደት ስናየው ስንዱን እናያለን። ስንዱ በዳይሬክተርነትም በፓርላማ አባልነት አገልግለዋል። አጠቃላይ ስናስበው እያንዳንዷ ሴት አስተዋጽኦ አወጣች ብለን ስንል ወንዱንም የፈጠረች እሷ ናት እና በድምር ውጤት ካየ ነው የሴቶችን ድርሻ የሚወዳደር ያለ አይመስለኝም። ወደ ዶክተር ነጻነት አስተያየት ስንመለስ እርሳቸውም እንዲሁ ሴቶች በኢትዮጵያ የስርዓተ መንግስት ውስጥ የነበራቸው የአመራር ሚና ከአስራ ዘጠነኛው ክፍለ ዘመን በኋላ ለመብቶቻቸው መከበር ላደረጓቸው ትግሎች አስተዋጽኦ ማበረከቱን ያወሳሉ። ለነጻነት ትግል ስንል ከስር የተፈነቀለውን ብቻ ሳይሆን ማየት ያለብን ምናልባት ፖለቲካና ኢኮኖሚ አውዱ የፈቀዳላቸው ቦታቸውም ከፍተኛ የፖለቲካ ማዕረግ ላይ የነበሩ ምንግስቶች ነበሩ። ሀገርን የሚያስተዳድሩ የሚመሩ ወይም ከነገስታቱ ያላነሰ አስተዋጽኦ የነበራቸው ስለዚህ እንደዛ አይነት አውድ ውስጥ ያለ የነጻነት እንቅስቃሴ ነው ታሪክን ተከትሎ የሚያደርጉት በኋላ ማለት ነው። የስርአተ መንግስቱ እየተደራጀ በሚመጣ ጊዜ በተለይ ከዚህ ከዘጠነኛው ክፍለ ዘመን በኋላ ዘመናዊ ህይወት እንቅስቃሴ ጋር ተያይዞ የሴቶችንም በተለይ ፖፕለር የምንለው አብዛኛውን ሴቶች በሆነ መንገድ እንደ ዜጋ የማዋቀሩ ነገር ትምህርት ያስፈልጋቸዋል፣ ወጥተው ይህንን አይነት ስራ መስራት አለባቸው የሚል የድንጋጌ መንገዶች እየተሄደ ሄደ። ከአስራ ዘጠነኛው ክፍለ ዘመን ወዲ ያለውን በተለይ ከኢጣሊያን ከአድዋ ጦርነት በኋላ ያለው ጊዜ በጦርነቱንም ውስጥ ሴቶች ብዙ አስተዋጽኦ እንደነበራቸው እናውቃለን፣ እንደማንኛውም ማህበረሰብ። ቀጥሎ ግን ሴቶቹ ራሳቸው ትምህርት ያስፈልገናል ብለው ይጽፉ እንደነበር እናውቃለን። በብርሃንና ሰላም ጋዜጣ ላይ ብናይ ብዙ ወንዶች እነሱም ተክተው ይጽፉ ነበረ። ሴቶችም ራሳቸው እንደው ትምህርት ብንማር የሚል የልምምጥ የሚመስል ጥያቄዎች ይጠይቁ ነበር። ስለዚህ የነዛ ጥያቄዎች የመነሳት ውጤቶች ነው አሁን ያለነው ተምረን በትምህርት ቤት ውስጥ የምናሉት ሴቶች። ስለዚህ እንደዚህ አይነት ልዝብ የሚመስልም ጥያቄ በማንሳት እነዛን ጥያቄዎች መልስ እንዲያገኙ በማድረግ የራሳቸውን አስተዋጽኦ ነበራቸው። የኢትዮጵያውያን ሴቶች ለሀገር ነጻነትና አንድነት መከበር እንዲሁም ለመብቶቻቸው ያደረጓቸው ትግሎች ታሪክ በቂ ትኩረት አላገኘም የሚለው የሁለቱም ምሁራን እምነት ነው። ረዳት ፕሮፌሰር አህመድ ዘካሪያ ለዚህ እምነታቸው ማብራሪያ አላቸው። ታሪካችን በስርዓቱ መመዝገብ አለመቻላችን ፈተናችን ነው። ለዛሬም ችግራችን ሆኖ ያደረሰንና በስርዓቱ መመዝገብና በጊዜው እንቅስቃሴዎቻችንን በሙሉ በስርዓቱ ብንመዘግብ ጥሩ ነው። አሁን የሴቶችን አስተዋጽኦ በጣም መልክ ቢሆን ባለፉት ሀምሳ ስልሳ ወደ ሰባ ዓመትም በላይ ያለው አዲስ ዘመንንም ጋዜጣ ብና የተወሰነ እንቅስቃሴያቸውን ሊያሳየን ይችላል። በዛ ተነስተን የሴቶችን ድርሻ እናወጣለን። ብዙ እንግዲህ የሚዘለል አይነት ይሆናል። የወንድ ዓለም ስለሆነ የሴቶቹን ብርሻ ብዙ አልመዘገበም እና አልተመዘገበም። ዶክተር ነጻነት በበኩላቸው ራሳቸው ሴቶችም ቢሆኑ ታሪካቸው በበቂ ሁኔታ አልተነገረልንም ብለው እንደሚያምኑ የዳሳ ጥናት አጣቅሰው ያስረዳሉ። የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም በተማሪዎች ንቅናቄ ወቅት ሴቶች የነበራችሁ ሚና በተመለከተ በሰራቸው የጥናትና ምርምር ስራዎች ላይም ይህ ስለ መንጸባረቁም ያነሳሉም። ፕሮፌሰር ባህሩ የአፍ መረጃዎችን ወይንም ኦራል ሂስትሪ ብለው ነው የሚቀለኝ የተማሪ ንቅናቄውን የአጠቃላይ ንቅናቄውን ታሪክ በሚሰሩ ጊዜ በአስራ ዘጠኝ ዘጠና ሰባት ባያበሻ ሰብስበው ሲያነጋግሯቸው አንዱ ያናገሯቸው ስለ ሴቶች ጥያቄ መነሻ በዛ እንቅስቃሴ ውስጥ የሴቶች ጥያቄ ወይንም ተሳትፎ እንዴት እየጎለበተ እንደሄደ ምስክርነታቸውን እንዲሰጡ ነው። የዛ የምስክርነት አካል ውስጥ አንዱ ጎልቶ የወጣው የጥያቄ መንገድ የእኛ ታሪክ ከዚህ ከእንቅስቃሴው ታሪክ አንጻር፣ እኛ ከከፈልነው ዋጋ አንጻር ታሪኩ በደንብ አልተሰራም የሚል አንድ እንድምታ ያለው ጥያቄ ነበረ። ያንን እንደ ግብዣ ወስደን ነው ኦኬ እንደዛ ብለው ካሰቡ የሴቶቹን ታሪክ እንደነበረ ከመዛግብቶቹ ከራሳችሁ ካሉት ሰዎች ምስክርነት ያንን ግብዣ ተከትለን የሰራነው ስራ ነው ማለት ነው። ሁሉም እኔ ያነበብኳቸው ላይ አሁንም የታሪክ ሽፋንነት የመላላት ነገር ያነሳሉ። አሁንም ብዙ ይቀራል የሚል ግምገማ ነው እኔ በግሌም ያለኝ። በዚህ ፖለቲካ እንቅስቃሴ ውስጥ የሚያልፉት የነበሩ ሴቶች አንድ ሁለት ሶስት ሰዎች ምስክርነትን ሰጥተውናል። ከሴቶቹ ግን የወቅቱን የትውልዱን ታሪክ ያየን እንደሆነ አብዛኛው በወንዶቹ በኩል የተተረከው ይሰፋል ማለት ነው። ከቅርብ ጊዜያት ወዲህ የሴቶችን አስተዋጽኦ የሚዘክሩ ጽሁፎች እየወጡ መሆኑን የሚናገሩት የባህልና ታሪክ ተመራማሪ ረዳት ፕሮፌሰር አህመድ ዘካሪያ ነገር ግን የበለጠ መስራት ያስፈልጋል ይላሉ። ሚኒስቴር መስሪያ ቤት አላቸው። በዛም አካባቢ ጥናትና ማካሄድ ይቻላል ብዬ ገምታለሁ። በዩኒቨርሲቲዎችም በኩል የተወሰነ የጀንደር ጥናቶች ኢንስቲቱቶች አሉ እና ይህንን ማበረታታትና ስርዓት ማስያዝ ወደ ህዝቡ ማቅረብ የሚቻልበት መንገድ በሚዲያም በጽሁፍም አትሞ ለህዝቡ የሚደርስበት የሚያሳልጥ የተሻለ ግንዛቤ ኖረናል ብዬ ተስፋ አደርጋለሁ። የአዲስ አበባ ዩኒቨርሲቲ በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና የሚዳስሱ የጥናትና ምርምር ስራዎችን ማሳተሙን የሚናገሩት ዶክተር ነጻነት በበኩላቸው ገና ብዙ ስራዎች ይቀራሉ ይላሉም። አንድ ሁለት አርቲክሎች አውድተናል። ከዛ ጥናት ላይ አሁን በመቀጠል የምናወጣው ደግሞ ወርክሾፕ አካሄደን ነበር። የዛ ጊዜ ቀበብሎሽ በሚል በተማሪ ንቅናቄ ውስጥ ያለፉ ሴቶች ከአሁን ካሉ ሴቶች ንቅናቄዎች ጋር ያደረጓቸው ውይይት እና የጥናታዊ ጽሁፍ ያካተተ እሱን ደግሞ ፕሮሲዲንግ አሁን በቅርቡ እናወጣለን። እንደ ቀበብሎሹ እየተቀባበለ ቀስ በቀስ እየወጣ ነው። ሶስት አመት የተጠና ጥናት ነው። የእኛ በጣም ቁንጥል ነች እንዳልኩ የተማሪ ንቅናቄ ውስጥ ያለፉ ሴቶች ና የሴቶችን ጥያቄ ነበር የዳሰስ ነው። የታሪክ ክፍተቱ ግን ከዚህ ያለፈ እንደሆነ ቅድም ተነጋግረናል። የነርሶች ታሪክ አልተሰራም። በአብዛኛው ሜዲካል ውስጥ የገባ የነበሩ ሴቶች ታሪክ አልተሰራም። ብዙ ከሴቶች መልክ አንጻር እንደ መደባቸው እንደ የስራቸው በአደባባይም በመጅትም ብዙ እርሻዋን ይዘን ህክምናን ይዘን ወጌሻን ይዘን ብዙ ልንሰራቸው የምንገባ የኢትዮጵያን መልክ ሞር እየሞላ ይሄዳል ብዬ ነው ማስበው ኢትዮጵያን ጨምሮ በመላው ዓለም በየአመቱ እንደ አውሮፓውያን አቆጣጠር መጋቢት ስምንት የሚከበረው የሴቶች ቀን እንደዚህ አይነት ያልተነገሩ የሴቶች የነፃነትና የኩልነት ታሪኮች ጎልተው የሚሰሙበት ነው። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። አስማማው አየነውን ለቀደመው ዘገባ በእጅጉ አመሰግናለሁ። ከአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። ወደ ቀጣዩ ዘገባ ስንሻገር ሎስ አንጀለስ የሚኖሩ ሩሲያውያን አገር ቤት ላሉ ሴት የፖለቲካ እስረኞች ስለ ጻፏቸው ደብዳቤዎች ያወሳል። ከበርካታ ዓመታት በፊት ፑሲ ራይት በሚል ስያሜ ለሴቶች መብት አቀንቃኝ የሴት ሙዚቀኞች ቡድን መስራቿ ናዲያ ኖታሎቪያ ትባላለች። ናዲያ በሩሲያ ውህን ቤት ለአንድ ዓመት ከአራት ወር ለእስር ተዳርጋለች። ሴቶች በፖለቲካ ተቃውሞ ምክንያት ለእስር ሲዳረጉ ለተጨማሪ ወከባ እንደሚጋለጡም ትናገራለች። ዩናይትድ ስቴትስ ሎስ አንጀለስ ከተማ የሚኖሩ የሩሲያ ተወላጆች ታዲያ በትውልድ ሀገራቸው በፖለቲካ ምክንያት ለታሰሩ ሴቶች አብረናችሁንን ለማለት ደብዳቤ ጽፈውላቸዋል። የቪኦኤው ስቲቭ ባራጎና ተከታዩን ዘገባ ልኮልናል። ቆንጅታዬ ታሰማናለች። ናዲያ ታላኮኒኮቫ ፑሲ ራየት በመባል የሚታወቀው የሩሲያ የሴቶች መብት አቀንቃኝ ሴት ሙዚቀኞች ቡድን መስራች ነች። እንደ አውሮፓውያን የዘመን አቆጣጠር በ2012 ሩሲያ ውስጥ በተለያዩ ሃይማኖቶች መካከል ያለውን አለመቻቻል እና ፕሬዚደንት ቭላዲሚር ፑቲን ከኦርቶዶክስ ቤተ ክርስቲያኖቹ ጋር ያላቸውን የጠበቀ ቁርኝት በመቃወም ከተካሄደው ሰልፍ ጋር በተያያዘ ለአንድ ዓመት ከአራት ወር በእስር ቆይታለች። ወህኒ ቤት ሳለች አስከፊ የሆነውን የእስር ቤቱን አያያዝ በመቃወምም የረሃብ አድማ አድርጋ ነበር። ናዲያን ቪኦኤ ሎስ አንጀለስ ከተማ ውስጥ አግኝቶ አነጋግሯታል። ሴት የፖለቲካ እስረኞች በሴትነታቸው ተጨማሪ ጥቃት ይደርስባቸዋል ብላለች። ሩሲያ ውስጥ ተቃዋሚዎች በሙሉ የጥላቻ ፕሮፓጋንዳ ይነዛባቸዋል። ያ የተለመደ ነው። ሴቶች ሲሆኑ ደግሞ በዚያ እጥፍ ነው የሚጠሏቸው። እኛ ለምሳሌ እነዚህ ለልጆቻቸው መጥፎ እናቶች እየተባልን እንድንሸማቀቅ ያደርጉን ነበር። ይህ ማናቸውም ጨቋኝ የሚጠቀምበት ዘዴ ነው። እኛ ከልጆቻችን ተነጣጥለን ተወስደን ነበር የታሰርነው። ያ የኛ ጥፋት አይደለም። ነገር ግን እነዚህ ልጆቻቸውን እንደማሳደግ እዚህ ይጎለታሉ እያሉ ያሸማቀቁን ነበር። ሎስ አንጀለስ ከተማ የሚኖሩ ትውልድ ሩሲያ የሴቶች መብት ተሟጋቾች በትውልድ ሀገራቸው በሩሲያ ለሚገኙ ሴት የፖለቲካ እስረኞች ደብዳቤ እየጻፉላቸው ነው። አንዷ እስረኛ ኬሴኒያ ካረሊና ትባላለች። ቤተሰብ ለመጠየቅ ወደ ሩሲያ እንደሄደች ዩክሬንን ለሚረዳ የበጎ አድራጎት ድርጅት ጥቂት የገንዘብ ድጋፍ በመስጠቷ በአገር ክህደት ወንጀል ጠርጠርናሻል ተብላ በ20 ዓመት እስራት በሚያስቀጣ ጥፋት ተወንጅላለች። ደብዳቤውን ከሚጽፉት መካከል አንዱ የሆኑት ሚሻ ስቫሮቭ በእኔም ቤተሰብ ላይ ሊደርስ የሚችል ነገር ነው ይላሉ። ከእናት ሀገሯ ጋር በይበልጥ ለመቀራረብ ቤተሰቧ የመጣበትን ሀረግ ለማወቅ፣ ዘመዶቿን ለመተዋወቅ ሄዳ በማህበራዊ መገናኛ ላይ ባወጣችው ጽሑፍ የተነሳ የሆኑ አረመኔዎች ድንበር ላይ ይዘው እስር ቤት ወረወሯት። ያቺ ልጅ የኔም ልጅ ልትሆን ትችል ነበር። አናስታሲያ ኮርኔንኮ የቪክቶሪያ ጎንቻሮቭን ፎቶ ከፍ አድርገው እያሳዩ ነው። ቪክቶሪያ ስድስት ዓመት ተኩል እስራት ቅጣት ተፈርዶባት እስር ላይ ነው ያለችው። የታሰረችው የዩክሬን ቀኝ አክራሪ ቡድን ምልክት ማህበራዊ መገናኛ ገጿ ላይ አውጥታለች ጽንፈኝነትንም ትደግፋለች ተብላ ነው። ከዓለም ተነጥለው ነው ያሉት። አንዳች ጥፋት ተገኝቶባቸው የተቀጡ ይመስላችኋል? መጥፎ ድርጊት የፈጸሙ ይመስላችኋል? ነገር ግን አይዟችሁ፣ በርቱ፣ ምንም ጥፋት የለባችሁም፣ እንዲያውም ጀግኖች ናችሁ የሚል ደብዳቤ ሲደርሳቸው አልተረሳንም ይላሉ። የሩሲያ ባለስልጣናት ከዓለም በጠቅላላ እንዳይገናኙ ለማድረግ አልቻሉም። ሎስ አንጀለስ ከተማ ያሉ ትውልድ ሩሲያ ተሟጋቾች ደብዳቤ የሚጽፉላቸው ሴት የፖለቲካ እስረኞች ቁጥር 63 የነበረው ባለፈው ወር ብቻ ወደ 86 ከፍ ማለቱ ተገልጿል። ቆንጅትን አመሰግናለሁ። ቀጣዩ ዘገባ ደግሞ የናይጀሪያ ዲጂታል እኩልነትን ለማስፈን እያደረገችውን ያለውን ጥረት ይዳስሳል። የዓለም ባንክ ናይጄሪያ የኢንተርኔት አቅርቦትን ተደራሽነት ለማሳደግ፣ ድህነትን መቀነስና ዲጂታል ስራ ፈጠራልን በማበረታታት በአፍሪካ እያደገ የመጣውን የመጣኔ ሀብት እድገት ተጋሪ መሆን እንድትችል አድርጓታል ሲል በቅርቡ አስታውቋል። ሀገሪቱ ወንዶችና ሴቶችን እኩል የኢንተርኔት አቅርቦት ተደራሽነት እንዲኖራቸው ትኩረት አድርጋ በመስራት ላይ ትገኛለች። የአሜሪካ ድምጹ ጊብስን ኤሚካ ከአቡጃ ያደረሰንን ዘገባ ኤደን ገረመው እንደሚከተለው አቀናብሯለች። አን አንጅፎ በናይጀሪያ መዲና አቡጃ የተለያዩ የኢኮሜርስ ንግዶችን ታቀላጥፋለች። ንግዷ ቋሚ የሆነ የንግድና የምርት ስፍራ ሳይኖረው ምርቶችና ሸቀጣሸቀጦችን በድረገጽ ላይ እያገለባበጠ የሚሸጠው ድሮፕ ሺፒንግ የተሰኘው ዘዴ የተከተለ ነው። ስራው የኢኮሜርስ አስተዳደርን መረዳት፣ አፊሌት ማርኬቲንግ የተሰኘው እና ለተለያዩ ሰዎች ምርትን በማስተዋወቅ ማሻሻጥና ምርቶችን መገመት የመሳሰሉ ክህሎቶች ያስፈልገዋል። አጁፎ በጎርጎሮሲያኑ 2022 ስራውን የጀመረችው በ50 ዶላር ነበር። በ50 ናይራ ነው የጀመርኩ ያደረጉት እንበል ከንግዱ የማገኘው ገቢ በአሁኑ ሰዓት በ150 ፐርሰንት ጨምሯል ብዬ መናገር እችላለሁ። የአጁፎ ንግድ በዋናነት የተመሰረተው በኢንተርኔት ተደራሽነት በማህበራዊ ድረገጽና ዘመናዊ ስልክ ላይ ነው። እንዲሁም በየወሩ 6 ዶላር ለስልክ መስመር ክፍያ ትከፍላለች። ቢዝነሴን በድረ ገጽ ላይ ማስተዋወቅን በተመለከተ የኢንተርኔት ተደራሽነት 80 ከመቶ የሚሆነውን ሚና ይወስዳል። ያለ ኢንተርኔት እነዚህን ነገ ነገሮች ማድረግ አንችልም። በናይጄሪያ ኢንተርኔት ተደራሽ መሆኑ እንደ አኩፎ ላሉ ሴቶችና ወጣቶች ትልቅ እድልና የገቢ ምንጭ ሆኗል። በጎርጎሮሳውያኑ 2022 የዓለም ባንክ ያወጣው ሪፖርት ከሰሐራ በስተደቡብ ባሉ የአፍሪካ ሀገራት ከአውሮፓውያኑ 2016 አንስቶ እስከ 2021 ባለው ጊዜ ውስጥ የኢንተርኔት ተጠቃሚዎች አህዝ በ115 ፐርሰንት ማደጉን አመላክቷል። ይህ ሁኔታ በናይጀሪያ የምጣኔ ሀብትና የፈጠራ እድገት እንዲኖር በማድረግ አስከፊ የሆነ ድህነት በሰባት በመቶ እንዲቀንስ ኮንፈረንስ አድርጓል። ገባንጋ አደባየው በናይጄሪያ ፈቃድ ያላቸው ቴሌኮም ማህበር ባልደረባ ናቸው። ኢኮሜርስን፣ የሕክምናን እና በኢንተርኔት የመንግስት ተቋማትን ልክ እንደ መደበኛ ንግዶች ማግኘትን የመሳሰሉ እድሎች በጥቅም ላይ የተመሰረቱ ናቸው። በናይጄሪያ ምንም እንኳን በምጣኔ ሀብት ከፍተኛ እድገት እየታየ ቢሆንም፣ ነገር ግን ከሰሃራ በስተደቡብ ባሉ ሀገራቶች ሴቶች ከወንድ አቻዎቻቸው አንጻር የኢንተርኔት ተደራሽነታቸው እጅግ ዝቅተኛ ነው። ሪፖርቱ አክሉም ሴቶች 37 በመቶ ከወንዶች ያነሰ የሞባይልና የኢንተርኔት ዳታ ተጠቃሚ ናቸው ያለ ሲሆን ይሄ አሃዝም በገጠሩ የሀገሪቱ ክፍሎች ባሉት ላይ ላቅ ያለ ነው። ሀዋ ሙስጠፋ የምጣኔ ሀብት ባለሙያ ናቸው። አንድ ጊዜ የኢንተርኔት ዳታ ተደራሽነት ከተቋረጠባቸው የእውቀት እጥረት እያጋጠማቸው ይሄዳል። መሰረታዊ የሆነ የገበያ እውቀት እጥረትና እንዴት ማሻሻል እንደሚቻል በተመለከተ የእውቀት እጥረት ያጋጠማቸዋል። የክህሎት እጥረትም ይከሰታል። ይህ አንድ ከሆነ በኋላ በቃ ወደ ኋላ ይቀራሉ። የዩናይትድ ስቴትስ ብሔራዊ የጤና መዛገብት ከሰሃራ በስተደቡብ ያሉ የገጠር ሴቶች 77 በመቶ ዝቅ ያለ ገቢ ሲኖራቸው በከተማ ደግሞ 46 በመቶ ዝቅ ያለ መሆኑን አስታውቋል። ጋማንጋ አደባዮ በናይጄሪያ በተለይም በገጠሩ ክፍል ያሉ ሴቶች መሠረታዊ የኢንተርኔት አገልግሎት ለመጠቀም የሚያስችሉ ስማርት ስልኮች የሏቸው። የናይጄሪያ ኮሚኒኬሽን ሚኒስትር በሀገሪቱ በዲጂታላይዜሽን ዙሪያ ክፍተቱን ለመሙላት የተለያዩ መርሃ ግብሮችን ይፋ እንዳደረገ አስታውቋል። ከነዚህ እንቅስቃሴዎች መካከል አይሲቲና ዲጂታል ክህሎት ለሴቶችና ልጃገረዶች፣ እንዲሁም የናይጄሪያ ልጃገረዶች ኮድ ያደርጋሉ የሚሉት መርሃ ግብሮች ጥቂቶቹ ናቸው። ይሁን እንጂ አሁንም ባለሙያዎች እነዚህ ጥረቶች በእጥፍ ማደግ ይገባቸዋል ይላሉ። ባለሙያዎች መንግሥት በዝቅተኛ የኑሮ ደረጃ ላይ ያሉ ሴቶች የኢንተርኔት አገልግሎት በተመጣጣኝ ዋጋ እንዲያገኙ የሚያስችሏቸውን አማራጮች ላይ መስራት እንዳለባቸውም ይጠቁማሉ። ለጊብሰን አሚካ ዘገባ አደንገረሞ ከዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ አመሰግናለሁ። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ ኤልያስ አስማረ አብረን ቆይተዋል። ዋና አዘጋጃችን ጽዮን ግርማ ናት። መልካም ምሽቱን እላችሁ Thank Gidi <laughs>